የባለ ብዙ ቀለም ሐሳቦች መናዳ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ ከዋሽንግተን ዲሲ የአሜሪካ ድምፅ ስቱዲዮ እነሆ መደመጥ ጀመረ። ጋቢና ቪኦኤ አብረናችሁ የምናመሸው እኔ ሀብታሙ ስይመኝ፣ እኔ ደግሞ ኤደን ገረሞ። አብራችሁን ስለምታመሹ ከሁሉም አስቀድመን እናመሰግናለን። ባሳለፍነው ሳምንት በተለያዩ የኦሮሚያ ከተሞች የተነሳውን ሁከትና ብጥብጥ ተከትሎ የተጎዱና የተፈናቀሉ ወገኖችን ለማገዝ 25 የሚሆኑ ወጣቶች ከጥምረት ለሰብአዊነት በሚል ስያሜና መርህ በምስራቅ ሐረርጌ እና በተለያዩ ኦሮሚያ ከተሞች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ውስጥ ተጠልለው የሚገኙ ኢትዮጵያንን ለማገዝ በሀገር ፍቅር ትያትር ቤት የእርዳታ ድጋፍ የማሰባሰብ ስራ ዛሬ ልት ጀምረዋል። በሌላ በኩል የብሔራዊ አደጋ ስጋት አመራር ኮሚሽንን የድጋፍ ጥያቄ በደረሱባቸው ቦታዎች ላይ አስቸኳይ ድጋፍ እያደረገ እንደሆነ ማሳውቀዋል። ይህንን ዘገባ ኤደን ገረመው በመቀጠል ታሰማናለች። ባለፈው ሳምንት በኦሮሚያ አንዳንድ ከተሞች የተነሳውን ሁከትና ብጥብጥ ተከትሎ በባሌ፣ በባሌ ሮቤ፣ በምዕራብ አርሲ ዶዶሎ እና ከፈሌ በምስራቅ ሐረርጌ በጎሮጉቱ ወረዳና ካራሚሌ እንዲሁም በሰበታ የተፈናቀሉ የህብረተሰብ ክፍሎች በተለያዩ የኢትዮጵያ ኦርቶዶክስ አብያተ ክርስቲያናት ተጠልለው ይገኛሉ። ለወገኖቻቸው የእርዳታ እጃቸውን መዘርጋት የፈለጉ በጎ ፈቃደኛ ወጣቶች ጥምረት ለሰብአዊነት በሚል መርህ ቃል በተለያዩ ማህበራዊ ድረገጾች ላይ በማስተዋወቅ በዛሬው ዕለት በሀገር ፍቅር ቲያትር ቤት እርዳታ ማሰባሰብ ጀምረዋል። ከፕሮግራሙ መስራቾችና አስተባባሪዎች መካከል አንዱ የሆነው ሰለሞን መንገሻ ስለ እንቅስቃሴው እንዲህ ይላል። ምንደግስ ናካፍል የሚባል እንቅስቃሴ በማህበራዊ እንቅስቃሴው እየተጀመረበት ምክንያት ባለፈው ሳምንት በተፈጠረ አሳዛኝ ክስተት ምክንያት ተፈናቅሎ በተለያዩ ቦታዎች ራጫረሌ አካባቢ ጎርጎቱ ወረዳ የሚባል ወለካራሚሌ ባሌ ባሌ ሮቢ አካባቢ ምራባረፊ ዶዶላ ከፈል እና እዚህ ደግሞ አዲስ አበባ ዙሪያ ሰበታ አካባቢ ቤተክርስቲያኖች ውስጥ ተጠልለው የሚገኙ በርካታ ወገኖቻችን አሉ። ለእነሱ ነው አሁን ድጋፍ ለማድረግ እየተንቀሳቀስን ያለነው። የቤተክርስቲያናቱ ተጠልሎ የሚገኙ ህጻናት፣ አረጋውያን፣ ምን እዛው ቤተክርስቲያን ውስጥ የወለዱ አራሶች ሁሉ አሉ በአሁኑ ሰዓት እና ለእነሱ ድጋፍ ማድረግ ነው። በተለይ የምግብ ዛሬ ነው የጀመርነው። ከዛ ውጭ ግን አልባሳትም ምንም እየመጡልን ስለሆነ ያለውን የደረሰን ዳታ ሰብስበን ወደዛ ለመላክ እቅል ያዙ። በጣም ጥሩ ምላሽ ነው አሁን ከሰው ያለው። እኛ ማህበራዊ ሚዲያውን ነው በዋነኝነት እየተጠቀምን እየሰበሰብ ነው ያለው ነው ብቻ። እስካሁን ድረስ በጣም በርካታ የማይበላሹ ምግቦች፣ ፈጣን ምግቦችን እነ ፓስታ፣ መክሮን፣ ሩዝ የመሳሰሉትን የህጻናት አልሚ ምግቦችን፣ ውሃ፣ ጨው ምናምን የተመሳሰሉት ምግብ፣ ፓስታ፣ ሩዝ እነዚህ አይነት ምግቦችን አሁን በብዛት ሰው እያመጣልን ነው ያለው። ዱቄቶች፣ የበቆሎ ዱቄት፣ የስንዴ ዱቄቶች ሰዎች እያመጡልን ነው። የህጻናት ዳይፈሮችም አሉ። በጣም ብዙ ነው ማለት ምላሹ የሚገርም ነው፣ የሚያስደምቅ ነው። አብዛኛው ሰው በቃ በተፈጠረው ነገር አዝኗል እና ሰዎችን የመችም እያስረከቡ እየሄዱ ነው ያለን በጎ ፈቃደኞቹ ከዚህ ቀደም በቡራዩና በጌዲዮ በነበሩ መፈናቀሎች ላይ ተመሳሳይ ድጋፍ ያደረጉ ሲሆን ከዚህ በፊት ከነበራቸው ተሞክሮ በመነሳት እርዳታውን ለማድረስ የብሔራዊ የአደጋ ስጋትና አመራር ኮሚሽን ድጋፍ እንደሚያደርግላቸው ተናግረዋል። ከዚህ በፊት በተለያዩ ጊዜ በሚደርሱ አደጋዎች ተፈጥሮና ሰው ሰራሽ የሚሆኑ አደጋዎች በሚያጋጥሙበት ጊዜ በማህበራዊ ሚዲያ እንቅስቃሴ እያዘለ ግን ድጋፍ የምናደርግ እንትኖች ቡድኖች አለን በማህበራዊ ሚዲያም ላይ ሀያ አምስት ያክል ወጣቶች ነው ያለ ነው። ተጨማሪ ደግሞ የአደጋ ስጋት ስራ አመራር የሚባለው ተቋምም ድጋፍ ያደርግልና፣ በተለይ ሎጂስቲክ ላይ እዛ ለማድረስ በፌሲሊቲም በምንም ችግር ስለሚኖር በሚል ከእነሱ ትብብር ያድርግልናል የብሔራዊ አደጋ ስጋት ኮሚሽን የሕዝብ ግንኙነትና ኮሚኒኬሽን ዳይሬክተር ዳይሬክተር አቶ ደበበ ዘውዴ በበኩላቸው እርዳታና ማስተባበር ስራዎች ከክልሉ መንግስት ጥሪ ሲደረግ የሚሰሩ መሆናቸውን ገልጸው እስካሁን ጥሪ የተደረገው ከበሰበታና ከምዕራብ አርሲ ዶዶሎና ባሌ መሆኑን ይናገራሉ። ኦልሞስት ወደ አንድ ሺ አንድ መቶ ሰው በሰበታ ምዕራብ አርሲ ደግሞ ዶዶላ ዋሌ ወደ ሶስት ሺ ሶስት መቶ ስድስት ሰው ነው፣ ምናምን እኛ ድጋፍ እያደረግ ነው። አሁን አህዛዊ ነገር በቁጥር አሁን ያልኩሽ ተፈናቃዮች አሉ፣ በቤተ ክርስቲያን ነው የሚገኙት። በተለየ ዶዶላዎቹ ለእነሱ የሚያስፈልገውን ምግብና ምግብ ነክ ያልሆነ ቁሳቁስ ልከናል። እንዲሁም በሰበታ አንድ ሺ አንድ መቶ እኛ ተልሾልናል። አሁን ይሄ በጠርታ ይጠየቀ ነው አሁን ከሰበታ በደብዳቤ የመጣ ነው። ያም በደብዳቤ የመጣውን ቁጥር ይዘን ዓለም አቀፍ ስታንዳርዱን ወይም ደረጃውን ጠብቀን እኛ የሚያስፈልገው እህል፣ ዘይት፣ ጥራጥሬ፣ ብስኩት እንዲሁም ለህፃናትና እናቶች አልሚ ምግብ እናቀርባለን። አቀርበላን ልም በህብረተሰቡ በኩል ግን ቀደም ሲል የነበረው ትብብርም እንዳለ እንድገልጽልሽ ፈልጋለሁ። በምስራቅ ሀረርጌ በጎሮጉቱ እና በከራሜሌ አካባቢ ጥሪ እንዳልደረሳቸው የገለጹት አቶ ደበበ ዘውዴ ይህም ደግሞ በክልል ደረጃ በቁጥጥር ስን መዋል ከመቻሉ ጋር እንደሚያያዝ ገልጸዋል። ለምሳሌ ወገኖች አደጋ ሊደርስባቸው ይችላል። ቀበሌው እኮ የራሱን ድጋፍ የማድረግ አቅም አለው። ከቀበሌው ውጭ ወረዳው አለ፣ ከወረዳው ዞኑ አለ፣ ከዞኑ ክልል አለ። ከክልል አቅም በላይ ሲሆን ነው አልባሳት ያስፈልገኛል፣ ሌሎች የቤት ቁሳቁስ ያስፈልገኛል፣ እንዲሁም ምግብም እህል ያስፈልጋል ሲባል እኛ ቁጥሩ ሲገለጽልን አስፈላጊው ድጋፍ እንዲላች ተደርጓል። አሁን ቅድምም በነገርኩት ሁኔታ ከሰበታ በኦሮሚያ አደጋ መከላከል ኮሚሽን በመጣው ደብዳቤ መሰረት ድጋፉን ድጋፍ ተደርጓል። እርዳታው እስከ መቼ ድረስ ነው የሚቆየው? በቀጣይ እነዚህን የህብረተሰብ ክፍሎች ለማቋቋም ምን እየተደረገ ነው? ዛሬ የተሰጠኝ ደብዳቤ ኦልሞስት ለአንድ ወር በዚች ለዚች ወር የሚሆነው ለጥቅምት ወር ተልኳል። ከዛ በኋላ ደግሞ በኢትዮጵያ ውስጥ አይተሽ እንደሆነ ግጭቶች ጊዜያዊ ናቸው በተደጋጋሚ ቢከሰቱም ግጭት ጊዜያዊ ነው። መስማማትን ስምምነትን ፈጥሮ ወደ ቀዮ ህብረተሰቡ እንዲመለስ የማድረጉ ስራ በሰፊው ይሰራበታል። ከዚህም በላይ ከስምንት መቶ ሺህ እና ከዘጠኝ መቶ ሺህ እንዲሁም ከአንድ ሚሊየን በላይ የሆኑ ከተለያዩ ቦታ የተፈናቀሉትም ተመልሰዋል። ስለዚህ እስከ መቼ የሚያስብል አይደለም። ቤተክርስቲያን መቼም ዘላለም ተጠልለው አይኖሩም። ማህበራዊ ነገሩን ጠብቆ ችግሮችን በማብረድ ወደ ቀያቸው እንዲመለሱ ነው የሚደረገው። ግን በቀያቸው ተመልሰው ሌሎች ንብረት ከወደመባቸው ሌሎችም ከተደረገ እዚሁ አካባቢ የመልሶ ማቋቋሙም ስራ የሚሰራበት ይሆናል። እንዲሁም አንዳንዶች በስጋት ነው በስጋት ብቻ ይመስል ቤታቸው እንዳለ ነው እንዳለ አለ በስጋት ብቻ የመልቀቅም ነገር ስላለ ያን ስጋትና ፍርሀት የሕግ የበላይነትን በማስጠበቅ እንዲሁም የሕዝብ ለህዝብ ግንኙነቱን ሕብረተሰቡ አብሮ ይኖራል ያን መሰረት በማጥበቅ የሚመለስበት ሁኔታ ይመቻቻል ነው የመ ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ። ጋቢና ቪኦኤ ነው እያዳመጣችሁ ያላችሁ። አድማጮቻችን፣ ከአሜሪካ ድምፅ ራዲዮ ነው ወደ እናንተ እየቀረበ ያለው። ኤደንን፣ ለቀደመው ዘገባሽ በጣም አመሰግናለሁ። ቀጣዩ ዘገባችን ምን እንደሆነ እባክሽ አስታውቂልን። እንግዲህ ቀጣዩ ዘገባችን በዚህ በዋሽንግተን ዲሲ የተካሄደ ለአራተኛ ጊዜ የተደረገ የስሚዞኒያን ብሔራዊ የአፍሪካ ጥበብ ቤተመዘክር ሽልማት ላይ ያተኮረ ነው። ኢትዮጵያዊው ኤልያስ ስሜና ናይጄሪያዊቷ ጂኒካ አኩኔ ተሸላሚ ሆነዋል። እንግዲህ ሀብታሙ አንተን የሰራኸው ስለ ሽልማት ስነስርዓቱ ተከታዩን አድማጮቻችን እንድታዳምጡን ጋብዛችኋለን። በዩናይትድ ስቴትስ ዋሽንግተን ዲሲ መቀመጫውን ያደረገው ስሚዝሶኒያን ብሔራዊ የአፍሪካ ጥበብ ቤተ መዘክር ለአራተኛ ጊዜ ለአፍሪካዊ የሥነ ጥበብ ባለሙያዎች የክብር ሽልማት አበርክተዋል። የዘንድሮቹ ተሸላሚዎች ኢትዮጵያዊው የህብረ ጥበባት ባለሙያ ኤልያስ ስሜ እና ናይጄሪያዊቷ የእይታ ጥበብ ባለሙያ ኒጂዴካ አኩኑ የክሮስቢ ናቸው። ሽልማቱ በተበረከተበት ወቅት የሙዚየሙ አስተዳዳሪ ዶክተር ጋዝ ኬዝ ሃይፈርድ ሁለቱ የኪነ ጥበብ ሰዎች ለሽልማት የበቁበትን ምክንያት ተናግረዋል። We're living through a golden moment. የአፍሪካን ስነ ጥበብ በተመለከተ በወርቃማ ጊዜ ውስጥ እየኖርን ነው። እጅግ የሚያስገርም የስነ ጥበብ ባለሙያተኛ ትውልድ የሚያስደምሙ ነገሮችን በሚሰራበት ጊዜ ውስጥ ነው እየኖርን የምንገኘው። ለእኔ ግን በአሁኑ ጊዜ ንጂዲካ አኩንዬ ክሮዝቢና ኤልያስ ስሜ እጅግ ወደር አልባ ልዮች ናቸው። በሥራዎቻቸው የሚገልጿቸው ርዕሰ ጉዳዮች የሥራዎቻቸው ፍጹም አይነ ሳቢነት ኃይል ከሌሎች የኪነ ጥበብ ሰዎች የሚለይ ወደር የሌለው ስፍራ ያስቀምጣቸዋል። ልናከብራቸው በመቻላችን የላቀ ደስታ ተሰምቶናል። ክብሩም በእጅጉ ይገባቸዋል ነው ያሉት። በዕለቱ ለክብር ከበቁት መካከል አንዱ የሆነው አርቲስት ኤልያስ ስሜ ሽልማቱ ከመላው የሰው ልጆች የተበረከተለት እንደሆነ ሁሉ እንደተሰማው አጋርቶናል። አዎ እኔ በጣም ነው ደስ ያለኝ ኢትዮጵያዊ ሁልጊዜ የምናስበው እኛ ነጭ ጥቁር ምናምን ለይተን አናቅም። አስተዳደጋችንም ምናምን ሁሉንም የሰው ዘር እኩል ነው የምናየው። ይሄንን አዋርድ ሲሰጠኝ የሚሰማኝ የሁሉም የሁሉም የሰው ልጅ ነው ብዬ ነው ማምነው። ኤልያስ ቅይጽ የኪነጥበብ ዘይቤዎቹን በመጠቀም በሚሰራቸው ቀልብ ሳቢ ስራዎቹ ይታወቃል። ቁሶችን በመለጣጠፍ እንጨቶችን በመፈልፈል የወዳደቁ የኤሌክትሪክ ገመዶችና የኤሌክትሮኒክስ እቃዎችን የውስጥ ክፍል በማቀናጀት ስራዎቹን ያከናውናል። በሀገር ቤት ከስራ ባልደረበው መስከረም አሰግድ ጋር በመሆን ዞማ የተሰኘ ቤተ መዘክር ከፍተዋል። በቅርቡ ለእይታ ክፍት የሆነውን ታላቁ ቤተ መንግስት ኪናዊ ሥራዎችንም አብረው ሰርተዋል። በሽልማት አሰጣጡ ስነ ሥርዓት ላይ ኤልያስ ለሥራ ባልደረበው ምስጋናውን አቅርበዋል። እ award forever እኔና መስኪ ከሃያ ዓመት በላይ አብረን ሰርተናል። ይህን ስል የኔ አጋር ነች። አዎ፣ አዲስ አበባ ትልቅ ዞማ ቤተመዘክር ከፍተናል። ይሄ ማለት እኔ ለልጄ ውርስ የለም፣ መስኪም ለልጇ ውርስ የለውም። ያ ማለት የኔ አይደለም፣ የእሷ አይደለም። ልጄ የቦርድ ሜምበር መሆን ይችላል እንጂ መሸጥ መለወጥ አይችልም። ስለዚህ የሕዝብ ነው። ቅርስ ትተ ነው የምትሄደው። አረንጓዴውን እንደጠበቀ፣ በጭቃ የተሰሩ ቤቶች እንደጠበቁ፣ ይሄንን ነው ማስተላለፍ የምንፈልገው። ስለዚህ እዚጋ የኔ የመስኪም፣ የሌሎችም የሌሎቹም ድምፅ አንድ መሆን ያለበት አንድ ዝማሪ ስንዘምር ነው። ስለዚህ ይሄንን ለአገሬ ትንሽ ነው የሰራሁት። መስጠት ምንም አይደል ለህዝብ ነው። ስለዚህ ያንን እያረግን ነው። ወደፊት ደግሞ በትልቁ እናረጋለን ብለን ነው ምናምን አርቲስት ኤልያስ የኪነ ጥበብ ጉዞ መሰናክል እንደማያጠው ጠቅሶ ከልብ የመነጨ ጥረት ግን የኋላ የኋላ መልሶ እንደሚከፍል አውስተዋል። በዚህ ሽልማት ስነ ስርዓት ላይ የተገኙት በዩናይትድ ስቴትስ የኢትዮጵያ አምባሳደር ፍጹም አረጋ የኤልያስ የኪነ ጥበብ አውድማ ድል ለሀገር የሚበጅ እርባና እንዳለው ያምናሉ። በርካታ ታዋቂ የሚዚየም ኪዩሬተሮች ባሉበት፣ የታሪክ ሰዎች ባሉበት፣ የመንግሥትም የግልም ታዋቂ ሰዎች በተገኙበት ሚዲያ በሶሻል ሚዲያ ጭምር ሽፍ ሽፋን ባለው ሁኔታ የኢትዮጵያ ስም በዚህ ምሽት ከፍ ብሎ መነሳቱ ኢትዮጵያ ያላትን ምቅ በተለይ ደግሞ በወቅታዊ በዘመናዊ ትራንስፎርሜሽን ዘመንም ጭምር ታላቅ ስራዎች እንዳሏት ቀደም ሲል ከአክሱም ዘመነ መንግስት ጀምሮ ከላሊበላም፣ ፋሲልም በሌሎች አካባቢዎችም ያሉንን ዘጠኙን እንኳን የዩኔስኮ ቅርሶች በምናይበት ሰዓት ስለ አርት ኢትዮጵያኖች ቀደም ብለው ብዙ ያሰቡበት እንደነበረ ግን ያንን ለማስተዋወቅ በየጊዜው በቂ ጥረቶች ይደረጉ እንዳልሆነ አሁን ግን እንደ ኢልያስ ያሉ እጅግ በጣም የሚያኮራና ና ኢትዮጵያን ስም ከፍ የሚያደርግ በመሆኑ በተለይ ደግሞ ንግግር ሲያደርግ እንደሰማችሁት ፍልስፍናው ራሱ እጅግ በጣም ፓወርፉል ነበረ። የኪነ ጥበብ ሰዎች ሀገሪቱን ለማስታወቅ ይህን ያክል አቅም እንዳላቸው የሚታወቅ ከሆነ በመንግስት ደረጃ ሀገሪቱን በሚያስተዳድረው አካል በኩል ለእነሱ ሊደረግ የሚገባ ማበረታቻ የለም ወይ? በእኛ ሀገር በጣም ብዙ መሰራት አለበት። አሁን ግራንድ ፓላስ ለምሳሌ የተደረገው ጅምር እንደ ጥሩ ነገር ልንወስደው እንችላለን። ስራቸው እንዲታወቅ በተደረገው ቁጥር ስራቸውን እያወጡ የበለጠ ወደ ህዝቡ ስለሚያደርሱት ወደ ገዢው እንዲታወቅ ስለሚያደርጉት ትልቅ አስተዋጽኦ ሊያደርግ ግን፣ እንደ ሚውዚየም ያሉትን በስፋት በመገንባት በመጠገን እንዲሁም አንዳንድ በግልጽ የሚፈልጓቸው ማበረታቻዎች እየተለዩ ድጋፍ ሊደረግላቸው ይገባል። የስሚትሶኒያን ብሔራዊ የአፍሪካ ጥበብ ቤተመዘክር ከ55 ዓመት በፊት የተቋቋመ በዩናይትድ ስቴትስ ምድር ብቸኛው አፍሪካዊ የኪነ ጥበብና ባህላዊ ሀብቶችን የሚሰበስብ የሚያሳይና የሚያጠናም ተቋም ነው። ለአሜሪካ ድምፅ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ። በማዳመጥ ላይ የምትገኙት ከአሜሪካ ድምፅ ሬዲዮ የሚተላለፍላችሁ ጋቢና ቪዮኤ ነው። ምርጫችሁ ስላደረጋችሁ እናመሰግናለን። የኢትዮጵያ መንግስት የህግ የበላይነትን ማስከበርና የህዝቡን ደህንነት የማስጠበቅ ኃላፊነቱ እንዲወጣ የተለያዩ የሃይማኖት አባቶች አሳሰቡ። ሰሞኑን በኦሮሚያ የተለያዩ ከተሞች የደረሰውን ጥቃት፣ ግድያ፣ ግጭት፣ ንብረት ማውደምና አለመረጋጋትን በተመለከተ መግለጫ የሰጡት የኢትዮጵያ የሃይማኖት ተቋማት ጉባኤ አባላት መንግስት የዜጎችን ደህንነት በኩልነት፣ በግልጽነት በታማኝነት የመጠበቅ ኃላፊነቱ እንዲወጣ ጥሪ አቅርበዋል። ጽዮን ግርማ የአገር ውስጥ መገናኛ ብዙሀንን በምንጭነት ጠቅሳ ያሰናዳችሁን ካነጋገረቻቸው የሃይማኖት አባቶች አስተያየት ጋር አካታ እንደሚከተለው ታስደምጠናለች። ከጥቅምት 12 2012 ጀምሮ በተከታታይ ቀናት በኦሮሚያ ክልል የተለያዩ ከተሞች በዜጎች ላይ የደረሰው አሰቃቂ ጥቃት፣ ግድያ፣ ሞት፣ ግጭት፣ ንብረት መውደብና አለመረጋጋት እጅግ እንዳሳሰባቸው የገለጹ የኢትዮጵያ የሃይማኖት ተቋማት ጉባኤ የበላይ ጠባቂ አባቶች በአንድ ላይ ተሰባስበው በሰጡት ጋዜጣዊ መግለጫ በተፈጠረው ግጭት ምክንያት ህይወታቸውን ላጡ ወገኖች በጥልቅ ማዘናቸውን ገልጸው ለሟች ቤተሰቦችና ወዳጅ ዘመዶችም መጽናናትን ተመኝተዋል። ከቅርብ ጊዜ ወዲህ አገራዊውን ውጥረት ተከትሎ ምንም በማያውቁ ንጹሐን ዜጎች ላይ እየደረሰ ያለው የህይወት መጥፋት በየትኛውም እምነት ተቀባይነት እንደሌለው ገልጸው ድርጊቱ ወንጀል በመሆኑ በአንድነት ሊወገዝ ይገባል ብለዋል። በንባብ በተሰማው መግለጫም የግጭት አዝማሚያው ሁሉንም ህዝብ ተጎጂ የሚያደርግ መሆኑን በመገንዘብ ጥንቃቄ ማድረግ እንደሚገባ ተገልጿል። በኢትዮጵያውያን መካከል መጥፎ ጠባሳ እየጣለ ያለው ይህ ያልተለመደ የግጭት አዝማሚያ ከእምነትም ሆነ ከኢትዮጵያዊ የመከባበርና በሰላም አብሮ የመኖር እሴታችን ጋር በእጅጉ የሚቃረን ስለሆነ ሁላችንም የችግሩን ስፋትና ጥልቀት ተገንዝበን ግጭቱ ሁላችንንም ተጎጆች እንደሚያደርገን አውቀን አንዳችን የሌላችን ወገንና ድጋፍ እንጂ በጠላትነት የማንተያይ መሆኑን ተረድተን ሁላችንም ፍጹም ወገናዊነትና ቅንነት በማስቀደም በትብብርና በጋራ ልንሰራ ይገባናል። አገሪቱ የገባችበትን ውጥረት ወደ ሃይማኖት በመግፋት ጉዳዩን ከሃይማኖት ጋር ለማያያዝ የሚደረገው አካሄድም ፍጹም ተገቢ አለመሆኑ በመግለጫው ተነስቷል። በሁሉም ሃይማኖቶች የተወገዙ ናቸው። በመሆኑም አሁን አሁን የሚታየው ሀገራዊ ውጥረት ከሃይማኖት ጋር ለማያያዝና ሽፋን ለማድረግ የሚደረገው ሙከራ የየ ሃይማኖቶች መሰረታዊ አስተምሮ ካልመገንዘብ ወይንም ከጭፍን ወገንተኝነት የመነጨ ስሜት መሆኑን ተረድታችሁ ክርስቲያኖችም ሆናችሁ ሙስሊሞች፣ እርስ በእርስ በመደጋገፍ የየሀገራችሁን የአካባቢያችሁን ሰላምና ሰላም በጋራ ነቅታችሁ እንድጠብቁ በፈጣሪ ስም እንጠይቃለን። የሃይማኖት አባቶቹ ደጋግመው የሰጡት ማሳሰቢያ ሀገሪቱን የሚያስተዳድረው መንግስት ዜጎቹ ከጥቃት የመከላከል ኃላፊነት እንዳለበት ነው። በዚሁ መግለጫ ላይ ለመንግስት ማሳሰቢያ የሰጡት የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ፓትርያርክ ብፁዕ አቡነ ማቲያስ የመንግስት ኃላፊነት ህዝቦችን በእኩልነት፣ በግልጽነት እና በታማኝነት ማስተዳደር በመሆኑ ይህንን ኃላፊነት መወጣት ተገቢ ነው ብለዋል። ኃላፊዎችን አደራ የምንለው ህጉን ጠብቁ፣ በህግ አስተዳድሩ፣ በስርዓት አስተዳድሩ ህዝባችሁን። ኃላፊነት አለባችሁ ኃላፊነት አለባችሁ እና ይህንን ወደኋላ ማለት አይገባችሁም ነው የምንለው ህዝቡም ደግሞ ትክክለኛውን መንገድ ሲመሩት መመራት አለበት። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዚዳንት ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስም የህግ የበላይነት በአስቸኳይ እንዲረጋገጥ ካሳሰቡ በኋላ ሁሉም ባለድርሻ አካል ኃላፊነቱን እንዲወጣ ጠይቀዋል። እውቀት የተንኮል መፍለቂያ ነው። እንደ እናስብ፣ እናሰንትን፣ እንመለስ። እባካችሁ ወንድሞቻችን፣ የፖለቲካም ሰዎች አመራር ላይ ያላቸው ፖሊሶችም፣ ደህንነቶችም፣ አስተማሪዎችም፣ ተማሪዎችም ለሰላም እንቆርቆር፣ ወደ አንድነት እንመለስ። የጠፋው ጠፍቷል፣ ወደፊት እንኳ እንጸጸት ነው እምለው። መንግስት ግጭቶች ከደረሱ በኋላ ሳይሆን ገና ሳይባባሱ ከጅምሩ በፍጥነት ማስቆምና የህግ የበላይነትን የማስከበር ኃላፊነቱን ሊወጣ እንደሚገባ አጥብቀው ያሳሰቡት የኢትዮጵያ ቃለ ህይወት ቤተክርስቲያን ፕሬዝዳንት ዶክተር ኢያሱ ኤልያስ የህግ የበላይነት ነት መከበር ችላ ሊባል የሚገባው ጉዳይ እንዳልሆነ ተናግረዋል። ህግ የማስከበር ኃላፊነቱንም መወጣት ያለበት ህዝቡ በሚጠብቀው መጠን እንደሆነ ጠቁመዋል። ያን የብዙ ዘመናት የዳበረ የአንድነትና የወንድማማችነት ታሪክ ያለን ህዝቦች ነን። ስለዚህ ይህንን የአብሮነትና የአንድነት እሴታችንን ሸርሽሮ በጥቃቅን የሀሳብ ልዩነቶች ህዝብን እርስ በርስ እንድጋጭና እንድፋጅ የሚያደርግ አንድ ባዕዳን የሆነ ኃይላት መኖራቸውን ስለምንገነዘብ እነዚህን ኃይላት ህዝባችን በንቃት ልንቃወማቸውና ዓላማቸውም እንዳይሳካ በጥብቅ ልንከላከል ይገባናል። የኢትዮጵያ ካቶሊካዊት ቤተ ክርስቲያን ተወካይ አባ ተሾመ ፍቅሬ በህብረተሰቡ መካከል ግጭቶችን የሚፈጥሩና የሚያባብሱ አካላት ከድርጊታቸው እንዲቆጠቡ አሳስበዋል። ይሄ ከእምነት ያፈነገጠ በየትኛውም የእምነት መርህ የማይመራ ሰይጣናዊ ተልእኮ ነው። በሀገራችን እያየነው ያለው ሰቆቃ፣ ግፍ መቼም ቢሆን ኃጢአት ነው። በየትኛውም ሂሳብ ቢሰላ ወንጀል ነው። እኛ የሃይማኖት አባቶች ይሄ ወንጀል ይቁሙም እንላለን። እቤታችሁ ተቀምጣችሁ በእውቀታችሁ ተመርታችሁ ይህንም ሰቆቃ የምታባብሱ ወገኖቻችን እጃችሁን ሰብስቡ እንላለን። በምታምኑ አማኞች ከሆናችሁ በምታምኑት ፈጣሪያችሁ እንጠይቃችኋለን። ወደ ልቦናችሁ ተመለሱ። ማስተዋልም እግዚአብሔር እንዲሰጣችሁ እንጠይቃችኋለን። የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ፕሬዝዳንት ፓስተር ጻዲቁ አብዶምን በበኩላቸው በእምነት ተቋማት ላይ ጥቃት የሚያደርሱ አካላትን ድርጊት አውግዘዋል። ከዚሁ ጋር በተያያዘ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ምዕመናን ብሔራቸው ሳይለይ ክርስቲያን በመሆናቸው ብቻ ጥቃት እየደረሰባቸው መሆኑን እንዲሁም በቤተ ክርስቲያንና በአማኞቿ ላይ ያነጣጠረ ጥቃት እየደረሰ በመሆኑ መንግስት ለዜጎች ደህንነት መጠበቅ የእምነት ነጻነት መከበርና የህግ ማስከበር ኃላፊነቱን እንዲወጣ እያሳሰበች ትገኛለች። ሰሞኑን በተለያዩ አካባቢዎች በደረሰ ጥቃት ቁጥራቸው የበዛ የእምነቱ ተከታዮች መገደላቸውን፣ መደብደባቸውንና ንብረታቸው መቃጠሉን በተጨማሪም ከፍተኛ ስጋት ላይ መውደቃቸው አሳሳቢ በመሆኑ ከከፍተኛ ባለስልጣናት ጋር መወያየታቸውን ጠቅላይ ቤተ ክህነቱን ወክለው መጋቤ ሰላም ቀሲስ ሰለሞን ቶልቻ ለአሜሪካ ድምጽ ተናግረዋል። ጉዳቱ ከፍተኛ በመሆኑና ከዚህ በኋላ ያለው ሁኔታ አሳሳቢ በመሆኑ መንግስት የህግ የበላይነትን ለማስከበር እንዲሰራ ጠይቀዋል። ይሄ ነገር እልባት ሊያገኝ ይገባል። ከመሰረቱ ክትትል አልተደረገበትም። አሁንም ተዳፍኖ ነው ያለው። እኔ የአሁኑ አይደለም የሚያሳስበን፣ የሚመጣው ቀጣዩ በምን ዋስትና ነው ህይወት ቀን ከቀን ሊቀጥል የሚችለው? ዋስትና ያስፈልገዋል። ዋስትና ደግሞ አንድም ለሰው ልጅ ዋስትና ፈጣሪ ነው ሁሉን የሚያደረግ። ሁለተኛ ደግሞ እንደ መንግስት ሀገር የሚመራ መንግስት ዋስትና ሊሰጥ ይገባል። ይሄ የቤተ ክርስቲያን ነው መንግስት ኃይል አለው መንግስት፣ መሳሪያ አለው መንግስት፣ ትጥቅ አለው መንግስት፣ ሁሉ አለው። ዜጋው ወጥቶ በሰላም እንዲገባ፣ እንዲያመልክ፣ እንዲሰራ፣ እንዲንቀሳቀስ ዋስትና መስጠት አለበት። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ቀዳሚ ሙፍቲ ሐጂ ኡመር ኢድሪስ በበኩላቸውም በቤተ ክርስቲያንና በመስጅድ ላይ ስለደረሱት ጉዳቶች ህዝበ ክርስቲያኑና ሙስሊሙ በጋራ ቆሞ አጥፊዎች እንዲጋለጡ ማድረግ ያስፈልጋል ሲሉ አስተያየታቸውን ለአሜሪካ ድምጽ ሰጥተዋል። ይህንን ያቃጠሉ ሰዎች ይህን አይነት ሰዎች ናቸው። ቤተ ክርስቲያን ያቃጠሉት እነማን ናቸው? ምስሉ መስጊድ ያቃጠሉት ሰዎች እነማን ናቸው? ብሎ ህዝቡም፣ ቤተ ክርስቲያኑና ህዝበ ስላሙ አንድ ላይ ሆኖ ማጣራት ነው የሚያስፈልገው። ራሶዎቹ እንዲጋለጡ ማድረግ ነው የሚያስፈልገው። መንግስትም ደግሞ በበኩሉ ማጣራት፣ መከታተል፣ ይህም ነገር የሚፈጽሙ ሰዎች በሀገር ላይ ሽግር ለመፍጠር በሃይማኖት በሙስሊሙ እና በክርስቲያኑ መካከል ግጭትን የሚፈልጉ ስለሆኑ እንዳሉ ሰዎች መከታተል ማጣራት አለበት። ተጣርቶ ተተገኘ ደግሞ ለህግ መቅረብና ህጋዊ እርምጃ መውሰድ የመንግስት ፈንታ ነው ነው የምንለው። ግን ማጣራትን በተመለከተ መንግስት ብቻ ሳይሆን ህዝበ ሰላሙም ሆነ ህዝበ ክርስቲያኑ ተከታትሎ ወይም በሌላ ያደረሱ ሰዎች ማውጣት አለበት። ሁሉም የሃይማኖት አባቶች በዋናነት መንግስት የዜጎቹን ደህንነት የመጠበቅና ሰላምን የማስጠበቅ ኃላፊነት አለበት ብለዋል። አያይዘውም ከዚህ የባሰ ጉዳት እንዳይመጣ ከአደጋው ወይም ከግጭት በፊት ጉዳትን አስቀድሞ የሚያስቀር የቅድመ መከላከል ስራ ላይ እንዲያተኩር አሳስበዋል። ከመንግስት በተጨማሪም ከዚህ ቀደም የደረሱትና እየደረሱ ያሉት አሰቃቂ ሁኔታዎች ተመልሰው እንዳይመጡ ሁሉም አካል በጋራ መስራት አለበት ብለዋል። በሌላ በኩል ግጭቱ በተቀሰቀሰበት ወቅት ለስራ ጉዳይ ከሀገር ውጭ የነበሩት ጠቅላይ ሚኒስትር አብይ አህመድ ከሶስት ቀናት በኋላ ሲመለሱ ባስተላለፉት መልእክት የደረሱ ጥፋቶችን ዘርዝረው እንኳን ለማየት ለመስማት የሚዘገንን እኩይ ተግባር በወገናችን ላይ ተፈጽሟል ማለታቸው ይታወሳል። የሕግ የበላይነትን ለማረጋገጥና አጥፊዎች በሕግ ፊት ቀርበው ተገቢውን ሁሉ እንዲያገኙ ያለማወላወል እንሰራለን ማለታቸውም ይታወሳል። ጠቅላይ ሚኒስትር አብይ አህመድ አክለውም ፈታኞቻችን ያልተገነዘቡት ነገር ቢኖር የተከፈለውን መስዋዕትነት ከፍለን የኢትዮጵያንና የሕዝቦቿን ብልጽግና የምናረጋግጥ መሆናችንን እንገልጻለን ማለታቸውም አይዘነጋም። በማዳመጥ ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ ራዲዮ ነው ወደ እናንተ እየቀረበ ያለው። ቤዛዊት ሙልጌታ የህፃናት መጽሐፍ ፀሐፊና የዱካ መጽሐፍት መስራች ናት። ተረቶችና ፈታሪኮች የማህበረሰብ ማንነት የሚቀረጽባቸው ናቸው። ስለዚህም ደግሞ ህፃናት የማንበብ ባህልን እንዲያዳብሩና በሥነ ምግባር እንዲታነጹ የህፃናት መጽሐፍን በመጽሐፍ ላይ ይገኛለው ትላለች። ኤደን ገረመው ከቤዛዊት ጋር አጭር ቆይታ አድርጋለች። በልጅነት ከትምህርት መርጃ መጽሐፍት ውጭ የተረት መጽሐፍቶችን እንዳነብ አይፈቀድልኝም ነበር ትላለች የአሁኗ የዱካ መጽሐፍት መስራች ቤዛዊት ሙልጌታ ከአርባ ምንጭ ዩኒቨርሲቲ የስነ ህንፃና የከተማ ንድፍ ተመርቃ ወደ አዲስ አበባ ከመጣች በኋላ በስነ ህንፃና የስነ ህንፃ ውስጥ ውበት ማሳመር ላይ ትሰራለች። ዱካ መጽሐፍትን ከመሰረተች አንድ አመት ሆኗታል። በአንድ አመት ጊዜ ውስጥ ሶስት የህጻናት መጽሐፍትን አሳትማለች። ስለ ልጅነቷና ስለ መጽሐፍት ፍቅሯ እንዴት ታስታውሳለች? ወላጆቼ የተረ መጽሐፎችን እንዳነብ አይፈልጉም ነበረ ምክንያቱም የትምህርት መጽሐፍ ብቻ አተኩሬ ትምህርት ላይ ብቻ አንድማ ስለሚፈልጉ ማለት ነው። ስለምንከለከል ነው መሰለኝ። በተቃራኒው እኔ ደግሞ ጥሩ ነገር ነበር። መጽሐፍ ለማንበብ በጣም ወድ ነበርና አንድ መጽሐፍ አሁን አንብቤ ስጨርስ በቃ ልክ እንደሱ ለመጽሐፍ በጣም የራሴ ጥረት አደርግ ነበር። ልጅ ሆኜ ማለት ነው። ግን ካደኩ በኋላ በተለያዩ ነገሮች ታቆሚ ነበር። ግን አሁን ወደምፈልገው ነገር ያው ተመልሼ እየጻፍኩኝ ነው። ልጆቹም በጣም ነው የምወደው፣ እና ተስፋ እንዳልቆርጥ የሚያደርገኝ ነገርም ልጆቹ ያንን መጽሐፍ ሲያዩ ደስተኛ ሲሆኑ ሊስቁ ሲያነቡ እነሱ ላይ የማየው ነገር ነው። በቃ ለኔ ጉልበት የሚሆነኝ ማለት ስለዚህ እሱን ነገር ለነሱ መስጠት ስለምፈልግ ነው ላይ መሳሳት መስራት የጀመርኩት ማለት ነው። በበጎ ፍቃድ አገልግሎት ላይ ያጋጠማት ነገር በቋሚነት ዱካ መጽሐፍትን ለመመስረት ገፋፍቷታል። ወደዚህ ነገር የገባሁት በጎ ፍቃድ አገልግሎቶችን ይሰጣለሁ ና፣ የመማሪያ ቁሳቁሶች የምናሟላበት ፕሮጀክት ነበረን። በዚያም ደግሞ በተጨማሪ ነፃ መጽሐፎችን የምንሰጥበት ፕሮጀክት ነበረ። ነገር ግን እሱን ፕሮጀክት ከሰራን በኋላ አንድ ጊዜ ነው የሰራነው፣ አቆመ እና ይሄን ነገር ታስበው ያው በአገራችን ውስጥ ያሉት ልጆች በሙሉ ለማዳረስ በአንድ ፕሮጀክት ይቀዳል። ስለዚህ እኔም የራሴ በጀርባ ባበረክት ጊዜ አስቤ ነው የጀመርኩት ማለት ነው። የጀመርኩት እንደ ፈረንጆች አቆጣጠር በሁለት ሺ አስራ ስምንት ነው። መጀመሪያ ያው ትምህርት ሚኒስቴር ያወጣው ዳታ ነበረ በሁለት ሺ አስራ ስድስት እንደ አውሮፓውያን አቆጣጠር ና በመጀመሪያ ደረጃ ትምህርት የተሰራ ጥናት ነበር ና ጥናቱ ላይ ምን ይላል ከሰላሳ ፐርሰንት የሚሆኑት የሁለተኛ ክፍል ተማሪዎች ምንም ማንበብ አይችሉም የሚል በጥናቱ መ መሰረት የተገኘው ማለት ነው። እና ይህ በጣም አስደንጋጭ ቁጥር ነው። ከዛ በታች ያሉት ደግሞ እንግዲህ ከዛ በላይ ማንበብ አይችሉም ማለት ነው። ስለዚህ የጀመርኩት ልጆች የሚፈልጉትን ነገሮች በማጥናት ነው። ልጆች መጫወት ይወዳሉ፣ መስገን ይወዳሉ፣ መደነት ይወዳሉ፣ መሳል ይወዳሉ፣ መቅደድ፣ መቦጨቅ ይወዳሉ። ስለዚህ የኔ መጽሐፎች የሚያተኩሩት እንደዚህ አይነት የሚወዱትን ነገር በመስጠት ልጆችን ማስተማር ላይ ነው ማለት ነው። ተረት ሆነው ግን የተለያዩ ጨዋታዎችን፣ ቀለም የሚቀባባቸው ገጾችን የያዘ መጽሐፍ ነው ድረስ ሶስት መጽሐፎችን አሳትሜያለሁ። ሁለቱ አንድ አይነት ታሪክ ነው ያላቸው ግን የተለያየ ዕድሜ ላይ ለሚገኙ ልጆች ያሳተምኩት በሶስት አይነት መጽሐፍ ማለት ነው። ከስነ ህንጻው ጎን ለጎን የህጻናት መጽሐፍትን መጻፍ ብትጀምርም ማሳተሙ ግን ቀላል አልነበረም። ለዚህ ደግሞ በተለያዩ የማህበረሰብ ድጋፍ አድራጊ ውድድሮች ውስጥ ማለፍ ነበረባት። ፎቴንድ የሚባል ኤንጂኦ አለ እና እነሱ አንድ ውድድር ነበራቸው። እዛ ውድድር ላይ ሀሳቡን ይዤ ከተሳተፍኩ በኋላ በእነሱ እርዳታ ሀሳቤን ወደ ፕሮጀክት መቀይሬ አሳድጌ ከዛ ደግሞ የተለያየ ትምህርት ቤቶች ላይ ለመሞከር ችያለው ማለት ነው፣ ምን ያህል ውጤታማ እንደሆነ። ጻፍ መጻሕፍት በጣም ማህበረሰብን የመገንባት ነገር ላይ በጣም ትልቅ ቦታ አላቸው። ምክንያቱም ልጆች ከመጀመሪያው ጀምሮ ነው ሊቀረጹ የሚገባው። ካደጉ በኋላ እነሱን ለመቅረጽ እና ወደ ትክክለኛ መንገድ ለመምራት በጣም ከባድ ነው የሚሆነው። መጀመሪያዋ መጽሐፍ በኪስ ልክ እያዝ የምትችል መጽሐፍ ነው ከሶስት ዓመት እስከ አምስት ዓመት ላሉ ልጆች እሱ መጽሐፍ ስዕልና ጽሑፎችን በአንድ ላይ የያዘ ስዕሉ ከጽሁፉ ጋር እያገናኙ እንዲረዱ ለማድረግ የተሰራ መጽሐፍ ነው። ማንበብ ራሱ ባይጀምሩም በእጃቸው ልክ ተደርጎ የተሰራ መጽሐፍ ስለሆነ ይዘውት እያዩት ስዕሉ ጥሩ ነገር እነሱ ላይ ለመፍጠር የተዘጋጀ መጽሐፍ ነው። ከዛም በተጨማሪ ደግሞ ወላጆቻቸው በሚተኙበት ሰዓት ማታ ማታ ታሪኩን ሊያነቡላቸው እንዲችሉ ተደርጎ የተዘጋጀ መጽሐፍ ነው ማለት ነው። ሁለተኛው ደግሞ በአራት እስከ ስምንት አመት ለሆናቸው ልጆች ሲሆን የተለያዩ ቀለም የሚቀባበት ጨዋታ ገጾ ፊደሎችን የምንፈልግበት የተለያዩ የተለያዩ አይነት ጨዋታዎች ያሉት ትምህርቱን በማይሰለች ሁኔታ ሊያስተምር የሚችል መጽሐፍ ነው ማለት ነው። የሕጻናት መጽሐፍ ለመጻፍ ታሪክ መውደድ ብቻ ሳይሆን ስዕል መሳልም አስፈላጊ ነው። የመጀመሪያውን መጽሐፍ ስዕሉን እኔ አይደለሁም የሰራሁት። ወይን ሸስቶሽ የምትባል ስዕል የምትሰራ ልጅ አለ። ስለዚህ እሷን ነበር ያሰራሁት ግን ሁለተኛውን ግን ራሴ ነው የሰራው ስዕሉ። ያው ትንሽ ልምድ የነበረኝ ስዕል ላይ ከተማኩትም ትምህርት ጋር የሆነ የሚያገናኘው ነገር ስላለ ብዙም አልከበደኝም ነበረ። ሁለተኛውም መጣፍ ለልጆች ምን እንደሚያስፈልግ፣ ምን አይነት ቀለም እንደሚወዱ በማየት በመጣ ተራሴን የስዕሉን በመጨረሻም፣ ቤዛዊት ተረቶችና መጽሐፍት ትውልድን የሚገነቡ ነገሮች ስለሆኑ ወላጆች ለልጆቻቸው መጽሐፍትን መግዛት ብቻ ሳይሆን ራሳቸውም እያነበቡ አርአያ መሆን አለባቸው ብላ ታሳስባለች። ለአሜሪካ ድምጽ ሬዲዮ ኤደን ገረመው፣ ዋሽንግተን ዲሲ። ጋቢና ዚህ ላይ አበቃ። ሀብታሙ ስዩምና ኤደን ገረመው ነበር። ደናደሩ መልካም ምሽት።